መዝናኛ የስዕልና ቅርጻ ቅርጽ ባለሙያ የሆነችውን ምህረት ዳዊት እንግዳችንናዛሬ ዛሬ ጤና ስጥልን ውድ የመዝናኛ ዝግጅት ታዳሚዎች፣ አብራችሁን በመቆየት ዝግጅቱን እንድትከታተሉ ምጋብዛችሁ አዘጋጅና አቅራቢው ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታም ለቁጥር የሚታከቱ ስዕሎችን እንደሳለችና ቁጥራቸውን በውል እንደማታቃቸው የነገረችን የስዕልና የቅርጻ ቅርጽ ጥበብ ባለሙያ ምህረት ዳዊት ወደ ስዕል ሙያ እንድታዘነብል ያደረገቻትን የልጅነት አጋጣሚ እንዲህ ታስታውሳታለች። የመጀመሪያ ልጆ ስዬ ወገቧን ያዘች ሴት ናት። ራሱ የሳልኳት የነበረው እና እሷን ወስጄ የሆነ ሳሎን ነገር አለን ማረፊያ ቤት የምንለው እዛ ለጥፋት አለውኝ እኔ አላወቅኩም። እና አባቴ ይና እህቶቼን ይጠይቃል ማን ሳሉ ይሄንን ይላል። እንደውም ታላላቆቼ ናቸው ምህረት ናት ሲሉት፣ ጥሯ ትባላለሁ። ስጠራ በጣም እንግዲህ ልጆ ነው። አቤት ስል ማን ሳሉ ይለኛል። እኔ ነኝ አልኩ። በቃ እኔ ዝም ብዬ ስለው፣ በቃ ከዚህ በኋላ የምትፈልጊው ነገር ይደረግልሻል። ቀጥ ይበታልኝ በቃ እና ከዛ ማን ሳለኝ አልኩ። በቃ ወላጅ አባቷ ወደ ስዕል ስራ እንድታዘነብል የማበረታታት ስራቸውን ቀጠሉ። አዲስ አበባ ወደሚገኘው የስነ ጥበብ ትምህርት ቤት ገብታ እንድትማር ቢሞክሩም ሁለቴ የመግቢያ ፈተናዎችን ባለማለፏ ሊሳካላት አልቻለም። ሐዘን ቢሰማትም ሐዘኗ ቁጭትን ወልዶ በአዲስ አበባ የስነ ጥበብ ትምህርት ቤት ገብታ ለአራት ዓመታት ተምራ ለመመረቅ መብቃቷን አጫውታናለች። በትምህርት ቤት ቆይታዋ ብዙ ጥበባዊ እውቀቶችን እንደቀሰመች በማከል የአርት ስኪል የሚባለውን በቃ ቤዚክ የሆነውን ነገር በደንብ ተምሬበት በደንብ አውቄበት ለአራት ዓመት በቃ በጣም በሚያስደስት እኔ በህይወት የምደሰትበት ወቅት በደንብ የሰራሁበትም ወቅት አርት ስኩል ነው። በቃ እና የምፈልገውንም ነው ያገኘሁት። ያው እንግዲህ እንደ አጋጣሚ እድሜም ለአባቴም መንገዱን አሳየኝ። እኔ ከዛ ወዲያ በቃ ከአርት በስተቀር ምንም ነገር አይታየኝም እና የምፈልገውን ከዛም በላይ ነው ይዤ ወጣሁት ብዬ ነው የማስበው። ገና ከስዕል ጋር ስትተዋወቅ ወገቧን የያዘች ሴት በመሳል ብቃቷን የፈተሸችው ሰዓሊ ምህረት ከጥበብ ትምህርት ቤት ጥበብን ቀስማ በሙያ የተደገፈ የመጀመሪያ ስራዋን እንዲህ ታስታውሰዋለች። የመጀመሪያ ስራዬ ብዬ በቃ ልክ አራተኛ ዓመት መቻልኩ ብዬ ሰራሁት። የምወደውም ስዕል ምነበረ አከምባሉ የተሸከሙ ሴቶች፣ አራት ሴቶች አከምባሉ ተሸክመው ፔንቲንግ ነው እና ሁሌ ጠዋት ጠዋት አፍተ ስኩል ሲሄዳቸው ነበረ። በቃ ልክ ጠዋት ፀሐይዋ ልትወጣ ስትል ሁሌ ሴቶች አከንባሉ ለመሸጥ ገበያ ይሄዳሉ፣ እና አከንባሉ ተሸክመው በጨለማ ፊታቸው የሆነ በጨለማ ትወጣል። ግን እንትን ነው ከባክግራውንዳቸው፣ በቃ ፀሐይ ልትወጣ ያለች ፔንቲንግ ናት። እና እሷ ናት ብዬ ነው ማስቡ መጀመሪያ ከ አስራ ዘጠኝ ሰማንያ ሶስት ዓ ም ጀምሮ የተለያዩ ስዕሎችን በመሳል በቡድንና በተናጠል ወደ አርባ የሚጠጉ የስዕል ትርኢቶችን ማቅረቧን የገለጸችልን ምህረት ከተመልካቾች የእደጊ ተመንደጌ አድናቆት ማግኝቷንና ይህም ለስራዋ ብርታት እንደሰጣት አጫውታናለች። ሰማንያ ሁለት ነው የተመረኩት። ከዛ በኋላ በቃ ተጀመረ የአርት ህይወት ማለት ነው ከ አስራ ዘጠኝ ሰማንያ ሶስት ጀምሮ በቃ ወዲያው በግሩፕ ነው ማሳየት የጀመር ነው። ከዛ በኋላ በግልም ማሳየት ጀመርኩ። በጣም ብዙ ነው ያደረኩት፣ በቃ የግሩፕ ከዛን ጊዜ ጀምሮ በጣም የግሩፕ ኤግዚቢሽን እንሳተፍ ነበር እና በግሌም፣ አሊያንስ ጣሊያን ካልቸር ኢንስቲትዩት፣ በቃ ማዘጋጃ ቤት ባለው ነገር ሁሉ ማለት ነው። እስካሁን ድረስ ከአምስት ጊዜ በላይ ነው በእርግጠኝነት የግሩፑ፣ የግል ደግሞ ከአስር በላይ ነው ያደረኩት ማለት ነው። ይህ ማለት በግሩፕ ኢቨን ከኢትዮጵያም ውጪ እንደዚህ ተሳትፍ ያለው እና በቃ ከስዕሉ ጋራ ኤግዚቢሽን ምናምን ነው የማደርገው እና ግን ኢቨን አስተማሪ መሆኛ ቃለው ኤሌመንተሪ ስኩል ለሰባት አመት አስተምራለሁ ሀፍዴ ሀፍዴ አርቱን ሰራለሁ እንዲህ በተቻሌም መጠን አርቱን እየሰራው ማለት ነው። ፉል ትቸው አላቅም፣ በቃ እና በጣም የምጥረው አርቱ ላይ ነው። ፎከስ የማደርገው የነበረው ማለት ነው። እስካሁኑ ድረስ ማለት ነው። ብዙ የስዕል ስራዎቿ በሴቶች ሕይወትና ሀሳቦች ላይ እንደምታተኩር፣ ይህም ከፍተኛ እርካታ እንደሚሰጣት የነገረችን አርቲስት ምህረት የራሷ ያሳሳል ዜቤን ማሳደጓ ነግራናለች በብዛት ሲታይ አይ ሴትም ስለሆንኩ ነው መሰለኝ፣ ብዙዎቹ ስራዎቼ ሴቶች ናቸው። በቃ በጣም እንትን የሚሉ እናቶች እና ሴቶች ላይ ያተኩራል። ግን የምገልጽበት መንገድ በቃ ይለያያል። ምክንያቱም የአርት እንትን እንትን ያድጓል። የመጀመሪያዎቹን አመታት ሳያቸው፣ እንትን የሚለው በቃ ሪያሊስቲክ ነበረ። ገባ ቃብልክ? በአርት ስኩል መንገድ የተሰሩ በጣም ሪያሊስቲክ የሚባሉት በደንብ ፕሮፖርሽኑን ጠብቆ አይናት ፍንጫ እንዲተጨንቃ የምትሰራው ነገር ነው። ከዛ ሁለተኛው ስቴጅ ላይ ስድረስ ሁሉም ካወክ በኋላ ደግሞ ያ ሁልጊዜ አይንና ፍንጫ ሳይሆን ሞር ሲምፕሊፋይ የማድረግ ነገር ነው የመጣው በአርት ህይወቴ ውስጥና ነገሮችን ሲምፕል አድርጌ ለመግለጽ ሞክር ነበር። ሶስተኛውና ስቲል አሁንም አለ ብዬ የማስበው ግን በስራዬ እንዲገለጽ የምፈልገው ሪል የሆነውን ነገር ሳይሆን ከዛ ባሻገር ያለውን ውስጠ ምስጢር የሚያሳዩ ነገሮችን ሀሳብ ነው መስራት የምፈልገው። በቃ በሀሳብ ደረጃ ለመግለጽ ሞክራለሁ። በውስጥ ያለን ስሜትን የሚኮረኩር ወይም ስሜትን ነው ለመግለጽ የምጥረው እና ከመጀመሪያዎቹ ስራዎቼ ይለያሉ ብዬ አስባለሁ። እና የራሴ የምገልጽበት መንገድ ነው። በቃ የሚያረካኝ ደረጃ ላይ ደርሻለሁ ማለት ነው። ከስዕል ጥበቦች ውስጥ ውስብስብ ሀሳቦችንና መልእክቶችን የሚተላለፍበት አብስትራክት የተባለው የአሳሳል ዘዴ ለተመልካቹ ወጥነትና ግልጽ መልእክት አይሰጥም የሚሉ ትችቶች ሲሰነዘሩበት ይደመጣል። ያንቺ እይታ ምንድን ነው አልናት። እኔም ለነገሩ የአብስትራክት ነገር ምልህ አይገባኝም። እንደ እንደ ተርጓሚው ነው። እኔም አሁን አብስትራክት አይቼች አቃለሁ ተረጉ እንትና ይገባኛል ማለት አይደለም፣ ግን ሰአሊው የሚሰራበት መንገድ ነው። በቃ ምንም ማድረግ አይቻ ምንም ማድረግ አትችልም። ሰአሊው በገባው መንገድ የሚገልጽበት መንገድ ነው እና የከለርም ስሜት የሚገልጸው ስሜት የሆነ ሰውን ሊገባው ይችላል። ስሜት ሊነካ ይችላል እና አብስትራክት ተብሎ ስሙ እንትን ሲባል ሰዓሊው የሰዓሊ የመግለጽ የሰዓሊ የመግለጽ ችሎታ ነው የሚንጸባረቅበት እና ግን ሰው ይገባዋል ተብሎ ደግሞ ሰው እንዲገባው ተብሎ ደግሞ ምንጊዜም ስዕል አይሰራም። እኔ ሰዓሊው የገባውን ነው መስራት ያለበት ብዬ ነው ነው የማስበው ሰው ተረዳውም አልተረዳውም ያንን ጥንካሬ ሳሊው ማዳበር አለበት። ሳሊ የገባውን ያህል ለህብረተሰቡ ማቅረብ አለበት። ምክንያቱም ከዛ አንድ ቦታ ሊቆም ነው ማለት ነው። ሁሉም አንድ አይነት ሊሰራ ነው ማለት ነው። ስለዚህ አሁን እንዳልከው አብስትራክት ሰው ላይ ገባው ይችላል። ስሙም አብስትራክት ሆነ አይኖ ነው ግን እኔ እሱ ላይ ብዙም ባልናገር፣ ግን ሳሊው የገባውን ነው መስጠት ያለበት። ህብረተሰቡ ደግሞ ለማወቅ መጣር አለበት እንጂ ህብረተሰቡ ገና አይገባውም ይስል ብሎ ተመሳሳይ ነገር መስራት የለበትም የሚል ብቻ ነው ያለኝ አስተያየት። ሰዓሊ ምህረት ሌላ የምትሳተፍበት የጥበብ ዘርፍ ቅርጻቅርጽን መስራት ነው። ቅርጻቅርጽ በጣም ወድ ነበረ። ማለት ያገኘሁትን ነገር ነበር መሰራው ያልኩ እንደ ሪያሊስቲክ ምናምን እያረኩ ነበረ። ከትምህርት ቤት በኋላም እና ብዙ በስፔስ በምን ችግር ምክንያት ብዙ እንትኖች ይሰበሩብኝ ነበር በፊት። ሲሚንቶ በጀሶ ነበር የምሰራው እና ይሄ የዚህ ቅርጻ ቅርጽ ፍቅር ነው መሰለኝ ሸክላን እንድሞክር ያደረገኝ። እና አሁን ትንንሽ የሆኑ ነገሮች እሰራለሁ፣ ፖርትሬቶች ምናምን ቃል ስፔስም እንዲሆን እና ሞር አርቲስቲክ እያረኩኝ ፒሶችን እሰራለሁ አንዳንድ ጊዜ የምሞክራቸውም ነገሮች አሉ እንዲህ በቀላሉ እንትን የሚሉ ሊሸጡም የሚችሉ ነው። ለምሳሌ እንትኖችም አሉ። አሁን ቫዝን ስሰራው እኔ ለአበባ ማስቀመጫ ብቻ ነው አይደል ቫዝ የሚታወቀው። እኔ ግን እንደ ቅርጽ እንዲቀመጥ ወይ ረዘም አደርገዋለሁ። ለምሳሌ አሁን ሸክላ ድስት ብንወስድ፣ ሸክላድስት ኖርማ ኖርማሊ አሁን ሽሮም እናንተ ከትክበት ሸክላ ድስት ካየው እንትን እንትኑ ትንሽ ነው አደለ፣ ድስቱ ያው ትንሽ ነው፣ ምናልባት ሶስት ለሶስት ሰው የሚያበላም ቢሆን ትንንሽም በቃ ላይ የተወሰነች እንትኖ ትልቅ ናት። እኔ ግን ሹጥጥ አድርግ፣ በጣም ረጅም አድረገውና እንዲህ የመሳብ ነገር ልጥጥ አድረገውና ሞር አርት እንዲመስል። ጀበናን እራሱ ስሰራው አንገቱን አንድ አንገት አደል ያለው ጀበና። እኔ በቃ እሱን አልደግመውም ለራሴ ልሰራ እችላለሁ። እና አራት አንገት ወይም አስር አፍንጫ ምናምን፣ ሁለት መያዣ፣ ግራ የሚያጋባህ ግን ይኖ ሞር አርት የሚመስል ነገር ነው የምሰራው ፔንቲንግ ማልገልጸውን ነገር በሸክላ ስለምገልጸው በቃ ወደዋለሁ። ውድ የመዝናኛ ዝግጅት ታዳሚዎች፣ በሰዓሊና ቅርጻ ቅርጽ ባለሙያ ምህረት ዳዊት ስራዎች ላይ መጠነኛ ዳሰሳ ያደረግንበት የዛሬ መዝናኛ ዝግጅታችን በዚሁ አበቃም። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። እስከ ሳምንት በሰላም ቆዩ።